አቶ ምትኩ በየነ በአማራ ክልል ዋግምራ ብሔረሰብ ዞን በተለያዩ የስራ መስኮች የሰሩ ሲሆን ዞኑን በዋና አስተዳዳሪነትም ለብዙ ዓመታት መርተዋል። በመጨረሻም በጥረት ኮርፖሬት የአምባሰል ንግድ ሥራዎች ድርጅት ኃላፊ ሆነው ሲሰሩ ከሌሎች ጋር በመመሳጠር የሙስና ወንጀል ፈጽመዋል ተብለው ተጠርጥረው በባህር ዳር ማረሚያ ቤት ሆነው ጉዳያቸው በፍርድ ቤት እየታየ ይገኛል። ግለሰቡ አፋጣኝ ፍትህ እንዲያገኙ በሚል ዛሬ በሰቆጣ ከተማ ሰልፍ መካሄዱን የዞኑ የመንግስት ኮሚኒኬሽን መምሪያ ባለሙያ አቶ መብራቱ መኮንን ለዶችቬሌ በስልክ ተናግረዋል። ሰልፈኞች ከያዟቸው መልክቶች መካከል ፍትህ ለምትኩ በየነ፣ አገራዊ ለውጡን እንደግፋለን፣ ምትኩ በየነ ባህላችንም ልማታችንም ነው የሚሉ መልክቶች መስተጋባታቸውንም አመልክተዋል። ከሰልፉ ተሳታፊዎች መካከል አቶ ጌታቸው አሰፋን በስልክ አነጋግረናቸዋል። ያለ አቶ ምትኩ በየነ የሚዲያ ያላግባብ በታሰረበት ምክንያት እንበተታት አለበት የሚል ጥያቄ ነው ያቀረብነው አጠቃላይ የሰልፉ ሂደት በጣም በርካታ ህዝብ ነው የወጣው አንደኛ አቶ ምትኩ በየነ ከአሁን በፊት በተቆጣጠ በነበረበት ሰዓት አስተዳደር ሆኖ በልማታችን ከፍተኛ አስተዋጽኦ ያደረገ ብዙ ለውጥ ያመጣ ዛም ወደ ክልል ከሄደ በኋላ በከፍተኛ አመራርነት ተጠምጦ እንደገና ለዋቅ ተመልሶ ዋልማ ዋልማ በሚል መስርቶ በዋልማ መሰረት ምክር ቤቶች ማጣሪያዎች፣ ሌላዎች በአብዛኛው እንዲሰሩ ያደረገው ነው። አቶ ከድራዳነ የተባሉ ሌላው የሰልፉ ተሳታፊ በበኩላቸው በሰልፉ ከሁሉም አካባቢዎች የተወከሉ ነዋሪዎች መገኘታቸውን አመልክተው በሰልፉ ላይ ለምን እንደወጡ ያብራራሉ። በጣም ብዙ የከተማው ነዋሪ ነው እንግዲህ የከተማው ነዋሪ፣ ከዛ ውጭ ደግሞ ከሰባቱ ወረዳዎች የተውጣጡ የህብረተሰብ ክፍሎች አለው እንግዲህ እሳቸው ፈጸሙ የተባለውና የተመሰረተባቸው ያ ሀምሳ ፐርሰንት ላለው እህት ኩባንያ ሁለት መቶ ሺህ ብር ብድር ፈቅደዋል በሚል ነው። ይሄ ደግሞ የመስሪያ ቤታቸው የመተዳደሪያ ደንብ የሚፈቅደው ወርድ የፈቀደው እና አሁንም እየተሰራበት ያለ አሰራር ሆኖ ሳለ ሌሎችም ኃላፊዎች እየፈረሙ እና እየተገበሩት ያለ አሰራር ሆኖ ሳለ እሳቸው ብቻ ተነጥለው የተከሰሱበት ወንጀል ትክክል አይደለም ብለን ስለምናምን በሰላማዊ ሰልፉ ላይ የተገኙት የሰቆጣ ከተማ አስተዳደር ምክትል ከንቲባ አቶ አሸብር ግርማ ህዝብ የጠየቀውን ጥያቄ ለሚመለከተው አካል እንደሚያደርሱ በሰልፉ ላይ ባስተላለፉት መልእክት መግለጻቸውን ከዞኑ የመንግስት ኮሚኒኬሽን መምሪያ ያገኘነው መረጃ ያመለክታል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር